የምክር ቤት አባል የሆኑት አቶ ዮሐንስ ቧያሌውና አቶ ክርስቲያን ታደለ በአንጀት ህመም ትላንት የቀዶ ሕክምና ከተደረገላቸው በኋላ በዚያ ዕለት ከሆስፒታል ወደ ማረሚያ ቤት መወሰዳቸውን ቤተሰቦቻቸውና ጠበቃቸው ገልጸዋል። ታካሚዎቹ በሆስፒታሉ ቆይተው ክትትል እንዲደረግላቸው እንዳልተፈቀደላቸው የገለጹት ጠበቃ ሰለሞን ገዛኸኝ በመሆኑም ደም ከፈሰሳቸው በአስቸኳይ እንዲያመጧቸው ለማረሚያ ቤት ደብዳቤ ተጽፎ መውጣታቸውን ተናግረዋል። የማረሚያ ቤት ኃላፊ ኮማንደር አስቻለው መኮንን በበኩላቸው በቀጠሮ እንዲመጡ እንጂ እዚያው ሆኖ እንዲታከሙ ከሆስፒታል የደረሰን ጥያቄ የለም ብለዋል። ኬኔዲ አባተ ዝርዝራለሁ። የሕዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ እና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቦያለው ትናንት ሐሙስ ታኅሳስ 3 ቀን 2017 ዓ ም በአንጀት ህመም ምክንያት ቀዶ ህክምና እንደተደረገላቸው ከጠበቆቻቸው አንዱ ለአሜሪካ ድምፅ ተናግረዋል። በአማራ ክልል ካለው ቀውስ ጋር በተገናኘ በቁጥጥር ስር ከዋሉ በኋላ ለወራት ታስረው በቆዩበት አዋሽ አርባ በሚገኘው የወታደራዊ ካምፕ ለአንጀት ድርቀት ህመም መጋለጣቸውን በመግለጽ በራሳቸው ወጪ በመረጡት ሆስፒታል ለመታከም ጥያቄ ካቀረቡ ከሁለት ወራት በላይ ቆይተው ህክምናውን ማግኘታቸውን ጠበቃቸው አቶ ሰለሞን ገዛኸኝ ገልጸዋል። ፍርድ ቤቱ ለመጨረሻ ጊዜ ማለት ወስዳችሁ አሳክማችሁ በአስር ቀኑ አሳክማችሁ ሪፖርት አድርጎ ባለው መሰረት የመጨረሻ ትእዛዝ በሰጠው መሰረት የአይን ህክምና ካደረጉ በኋላ ይሄን የአንጀታቸውን በተመለከተ ወይም ሌላውን ህመማቸውን በተመለከተ ወስዶ ነበረ። ከሳምንት ሁለት ሳምንት በላይ ምክንያቱም በመሰዳደር ምንድ የሚለው አካባቢው ለጸጥታ የጸጥታ ችግር ሊያመጣ ወይም ሊኖር ስለሚችል ሁኔታዎችን አይተን ነው የምንወስድ በማለት ኦልሞስት ከሁለት ሳምንት በላይ ከሶስት ሳምንት በላይ ቆይተዋል። ከዚህም በኋላ ምንድነው የሆነው ሰኞ ዕለት ሄደው ነበረ መቅረጽ ሆስፒታል መቅረጽ ሆስፒታል እንደሚታወቀ ያለው እዚህ ሚኒስቴር አካባቢ ነው። ባምቢስ መቅረጽ ሆስፒታል ሁለቱም ሄደው ምርመራ አድርገው ከዚህ በፊት አዋሻ አርባ በነበሩበት ሰዓት ወደ አዲስ አበባ ሲመላለሱ የአንጀት ድርቀት ደርሶባቸው አንጀታቸው ላይ ከፍተኛ ጉዳት የደረሰ በመሆኑ ኦፕራሲዮን ማድረግ አለባቸው በተባለው መሰረት ቀጠሮ ትናንት ነበር ለኦፕራሲዮን ሰኞ ዕለት አጠቃላይ ምርመራ ያደረጉት፣ ትናንትና ግን የኦፕራሲዮን አድርገው ነው የወጡት። በህክምናው ወቅት ከፍተኛ የደም መፍሰስ ስላጋጠማቸው ታካሚዎቹ በሆስፒታሉ ቆይተው ክትትል እንዲደረግላቸው ሐኪሞቹ ለማረሚያ ቤት አጃቢዎች ጥያቄ ያቀረቡ ቢሆንም ፈቃድ ባለማግኘታቸው ምክንያት ከቀዶ ህክምናው በኋላ ወደ ማረሚያ ቤት እንዲመለሱ ተደርገዋል ሲሉም ጠበቃው ተናግረዋል። ሐኪሞቹ ቢያንስ አንድ ቀንና ሁለት ቀን ደም የሚፈሰውን ማየት ተኝተው እዚህ ማየት ነበረብን የሚል ነው። ግን ማረሚያ ቤቱ ሊፈቅድ አልቻለም ልክ አውጥቶ መውሰድ የፈለገው ፣ ስለዚህ ሆስፒታል ምንም አማራጭ የለውም፣ ያለውን ትእዛዝ መቀበል ነው። ሆኖም ግን ደሙ የሚፈስ ከሆነ ግን እባካቸው ወደ ዋንጡልን የሚል የጽሁፍ ወረቀት ሰጥቷቸው፣ ጽሑፍ ወረቀት ባይቼዋለሁ ጽሁፍ ወረቀት ሰጥቷቸው ነው የተባለሱት። ጠዋት ወሰዷቸው እንግዲህ ከሶስት ሰዓት እስከ አምስት ሰዓት አካባቢ መሰል ኦፕራሲ የተደረገው ከዛ በላይ የተበለሱት ለደህንነታቸው ስለሚሰጉ ማንነታቸውን እንዳንጠቅስና ድምፃቸውንም አየር ላይ እንዳናውል የጠየቁን የአቶ ክርስቲያንና የአቶ ዮሐንስ የቅርብ ቤተሰብ አባላት ከቀዶ ሕክምናው በኋላ ደም በብዛት ሲፈሳቸው ነበር ብለዋል። በመሆኑም እዚያው ሆስፒታል ቆይተው ክትትል ቢደረግላቸው በማለት ሐኪሞቹ ወደ ሕክምናው ማዕከል ላመጧቸው አጃቢዎች ጥያቄ ማቅረባቸውንም ተናግረዋል። ሆኖም አጃቢዎቹ ይህንን የማድረግ ስልጣን እንደሌላቸው ገልጸው ለሚመለከታቸው ኃላፊዎች ስልክ እየደወሉ ሲያሳውቁ እንደነበርና ፈቃድ አለማግኘታቸውን ገልጸው መልሰው ይዘዋቸው ሄደዋል ብለዋል። ሐኪሞቹ በወቅቱ የነበረውን የደም መፍሰስ ካስቆሙ በኋላ ለማረሚያ ቤቱ በማንኛውም ጊዜ ደም የሚፈሳቸው ከሆነ በአስቸኳይ እንዲያመጧቸው፣ ደም ባይፈሳቸውም እንኳን ከሶስት እስከ አምስት ቀን ባለው ጊዜ ውስጥ ለቼክአፕ መልሰው እንዲያመጧቸው ደብዳቤ ጽፈው መላካቸውን አብራርተዋል። ሁለቱ ታሳሪዎች በሆስፒታሉ ቆይተው መታከም ያልቻሉበትን ምክንያት በተመለከተ የጠየቅናቸው ታሳሪዎቹ የሚገኙበት የቃሊቲ ማረ ማረሚያ ቤት ኃላፊ ኮማንደር አስቻለው መኮንን በሰጡን ምላሽ ይህን በተመለከተ ከሆስፒታል የቀረበ ጥያቄ የለም ብለዋል። ከሆስፒታሉ የደረሳቸውን የቀጠሮ ጊዜና ሌሎች የህክምና ክትትል ጉዳዮች ግን እንደሚያስፈጽሙ አስረድተዋል። እኔ አሁን ነው የምሰማው። ይህንን እኛ ህክምና እንዳላቸው እንደሄዱ ነው የማውቀው። ሌሎች ነገሮች ካሉ ግን እናጣራለን። ተገቢውን ህክምና እያገኙ ነው ያሉት። ግን አሁን በተባለው ልክ እኛ የምናውቀው እኔ የማላውቀው ማረሚያ ቤቱ ያልፈቀደ የፈቀደ የሚለው ነገር እንደ ሁሉ እንዲሁን የሚል ነገር የመጣም ትዕዛዝ የለም። ሆስፒታሉ ራሱ ተኝተው መታከም አለባቸው ብሎ የጻፈውም ነገር የለም። እንደውም የሆስፒታሉ ትዕዛዝ በማንኛውም ጊዜ ክትትል እንደሚደረግላቸው እና ሰኞ ቀጠሮ እንዳላቸው ይመጣል። ሰኞ ይሄዳሉ። ሌላ ችግር ካለ በማንኛውም ሰዓት ህክምና የታሳሪዎቹ ጠበቃ አቶ ሰለሞን ገዛኝ በበኩላቸው ሐኪሞቹ ጥያቄውን ያቀረቡት በወቅቱ ለነበሩት የማረሚያ ቤቱ አጃቢዎች እንጂ ኦፊሴላዊ በሆነ ደብዳቤ አይደለም፣ ሁኔታዎችም ለዚህ አያመቹም ብለዋል። በቀዶ ህክምና ወቅት የደም መፍሰስ ማጋጠሙ ድንገተኛና አስቸኳይ ጉዳይ ስለሆነ ለማረሚያ ቤቱ በህጋዊ መንገድ ደብዳቤ ተጽፎ ሊጠየቅ የሚችልበት እድል ጠባብ እንደሆነ ተናግረዋል። ህክምና የማግኘት ጥያቄያቸው መዘግየቱ ለህመማቸው መባባስ ምክንያት ነው ሲሉም አመልክተዋል። በሁለት ምክንያት የበረታባቸው አንደኛ አርባ ና ሰመና በነበሩበት ሰዓት ለህክምና ከዛ አዲስ አበባ አምጥተዋቸው መልሰው ወስዷቸዋል። ሳይድኑ ወይም ህክምና ባገቡ ሳይደረግ ከዛ በኋላ ሁለተኛው ደግሞ የባሰባቸው አሁን እዚህ ከማረሚያ ቤቱ ሳይወስዳቸው ከአንድ ወርና ከሁለት ኦርሞስ ሁለት ወር አካባቢ ድረስ ሳይወስዳቸው በመክረሱ ነው። ህመሙ እንደዚሁ ሊበረታባቸው ይቻሉ። የአንጀትና የአይን ህክምና ጥያቄያቸውን ከሁለት ወራት በፊት ያቀረቡት አቶ ክርስቲያን ታደለና አቶ ዮሐንስ ቧ ያለው ባለፈው ጥቅምት ሀያ ዘጠኝ ቀን ለዋለው የከፍተኛው ፍርድ ቤት ችሎት በአዲስ አበባ በሚገኙ ሁለት የህክምና ማዕከላት ጠቅላላ ህክምናና የአይን ህክምና እንድናገኝ በፍርድ ቤቱ የተሰጠው ተደጋጋሚ ትዕዛዝ ተፈጻሚ አልሆነም ሲሉ አመልክተው ነበር። ማረሚያ ቤቱ በወቅቱ በሰጠው ምላሽ ህክምና የተጠየቀባቸው ተቋማት ተራራማና ጫካ ያለበት አካባቢ የሚገኙ በመሆኑ ለጥበቃ አመቺ ስላልሆነ ነው እስካሁን ወደ ህክምና ማዕከላቱ ያልተወሰዱት ብሏል። ህክምና የጠየቅንባቸው መቅረዝ ሆስፒታል እና ዲማ የአይን ህክምና ማዕከል ከተማ ውስጥ ፍትህ ሚኒስቴርና ቤተ መንግስት አካባቢ የሚገኙ ናቸው በማለት ታሳሪዎቹ ያቀረቡትን ክርክር ያዳመጠው ችሎቱ ታሳሪዎቹ በጥያቄያቸው መሰረት በአስር ቀን ውስጥ ታክመው ሪፖርት እንዲቀርብለት ለማረሚያ ቤቱ የመጨረሻ ያለውን ጥብቅ ትዕዛዝ ሰጥቶ እንደነበር መዘገባቸው ችን ይታወሳል። ከሐምሌ 28 ቀን 2015 ዓ.ም ተመረጽ ጀምሮ በእስር ላይ የሚገኙት አቶ ክርስቲያን ታደለ እና ከነሐሴ 9 ቀን 2015 ዓ.ም ተመረጽ ጀምሮ ታስረው የሚገኙት አቶ ዮሐንስ በያለውን ጨምሮ በክስ መዝገባቸው ስር የሚገኙ 52 ተከሳሾች የአማራ ክልል መንግስትን በኃይል ከስልጣን በማውረድ የክልሉን ስልጣን ለመቆጣጠር በመቀጠልም የፌዴራሉን መንግስት በኃይል ወደ ድርድር ለማምጣት ለመደራደር ፈቃደኛ ካልሆነ ደግሞ በኃይል እርምጃ ለማስወገድ ተስማምተው ለተግባራዊነቱ በመስራት ላይ ነበሩ፣ በሚል ነው የወንጀልና የሽብር ክስ የተመሰረተባቸው። ጉዳዩን እየተከታተለ ያለው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ችሎት አቃቤ ህግ ክሱን አሻሽሎ እንዲያቀርብ የወሰነ ሲሆን፣ አቃቤ ህግ በበኩሉ ለጠቅላይ ፍርድ ቤት ይግባኝ አቅርቦ ውጤቱ በመጠበቅ ላይ ነው። ለአሜሪካ ድምፅ ኬኔዳ አባተ፣ አዲስ አበባ